የዲደብሊው ዜና ጤና ይስጥልን። ዜና እናሰማለን፣ በቅድሚያም ርዕሶቹን። የአልሸባብ ታጣቂዎች መሀስ የተባለች ቁልፍ ከተማ መቆጣጠራቸውን ተሰማ። ታጣቂዎቹ ወደ ከተማ የገቡት የፌዴራልና የአካባቢ ወታደራዊ ኃይሎች መልቀቃቸውን ተከትሎ ነው። በጋዛ እየተባባሰ ያለውን የሰብአዊ ቀውስ ለማቃለል የመጀመሪያዎቹ የእርዳታ መኪኖች ፍልስጤም ግዛት መድረሳቸው ተገለጸ። እስራኤል የምግብ አቅርቦትን ለማገዝ በአንዳንድ አካባቢዎች ጦርነቱን እንደምታቆም አስታውቃለች። በግሪክ ከባድ ሙቀት ያስከተለው የሰደድ እሳት አደጋ እየጨመረ መምጣቱ ተገለጸ። ሁለተኛ ቀኑን ያዘው ይህ የሰደድ እሳት መኖሪያ ቤቶችን እያወደመና ሰዎችን እያፈናቀለ መሆኑን ባለሥልጣናት ገልጸዋል። ኢራን ሁለት በስደት ላይ ያለ የታጣቂ ቡድን አባላትን በሞት ቀጣች። የሰብአዊ መብት ተሟጋቾች ድርጅቶች እንደሚሉት ኢራን የሞት ቅጣት በማስፈጸም ከዓለም ሁለተኛ ደረጃ ላይ ትገኛለች። ዜና በዝርዝር የአልሸባብ ታጣቂዎች መሐስ የተባለች ቁልፍ ከተማ መቆጣጠራቸው ተሰማ። የአልሸባብ ታጣቂዎች በማዕከላዊ ሶማሊያ መሐስ የተባለች ቁልፍ ከተማ ዛሬ መቆጣጠራቸውን የአይን እማኞችን ጠቅሶ አዣንስ ፍራንስ ፕሬስ ዘግቧል። የአልሸባብ ታጣቂዎች ከተማዋን ሲቆጣጠሩ በከተማዋ ከፍተኛ ፍንዳታዎች መሰማታቸውን የአይንማኞዎች ማኞች ገልጸዋል። አህመድ አብድሌ የተባሉ የአካባቢው የሀገር ሽማግሌ እንደተናገሩት ቦታውን ከመቆጣጠራቸው በፊት ጠዋት ላይ ከከተማ ወጣ ብሎ ከባድ ተኩስና ብዙ የአጥፍቶ ጠፊ ፍንዳታዎች እንደነበሩ ገልጸዋል። እንደ ነዋሪዎችና የአካባቢው ባለስልጣናት ገለጻ ታጣቂዎቹ ወደ ከተማ የገቡት የፌዴራልና የአካባቢው ወታደራዊ ኃይሎች ከለቀቁ በኋላ ነው። መሐስ በሂራን ማዕከላዊ ክልል ውስጥ የምትገኝ ከተማ ስትሆን ከዋና ከተማዋ ሞቃዲሾ በስተ ሰሜን አቅጣጫ 350 ኪሎ ሜትር ርቀት ላይ ትገኛለች። ከተማዋ የመንግስት ቁልፍ ቦታና አልሸባብን ለመዋጋት ወሳኝ ማዕከል መሆኗንም ዘገባው አመልክቷል። በጋዛ እየተባባሰ ያለውን ሰብአዊ ቀውስ ለማቃለል የመጀመሪያዎቹ የእርዳታ መኪኖች ፍልስጤም ግዛት መድረሳቸው ተገለጸ። የእስራኤል የምግብ አቅርቦትን ለማገዝ በአንዳንድ አካባቢዎች ጦርነቱን እንደምታቆም አስታውቃለች። እርምጃው እስራኤል በፍልስጤም ግዛት ላይ ያለውን ሰብአዊ ቀውስ ለማቃለል ከፍተኛ ጥረት እንደምታደርግ ካስታወቀች ከሰዓታት በኋላ ነው። የግብፅ የእርዳታ መኪኖች በረፋራህ መሸጋገሪያ በኩል ወደ ጋዛ ሰርጥ መግባት ጀመሩ ሲል አልሄርቃ የተባለ የዜና ምንጭ በኤክስ ገጹ አስሯል። ከሰዓታት በኋላም በጋዛ እየተባባሰ ያለውን ሰብአዊ ቀውስ ለማቃለል የመጀመሪያዎቹ የእርዳታ መኪኖች ፍልስጤም ግዛት መድረሳቸው ተሰምቷል። እስራኤል በጦርነት ለተጎዳው የፍልስጤም ግዛት የእርዳታ አቅርቦትን እየገደበች ነው በሚል ለወራት ውንጀላ ሲቀርብባት ቆይቷል። ይህንን ግፊት ተከትሎ እስራኤል በአውሮፕላን የምግብ እርዳታ መጣል መጀመሯን ትናንት አስታውቃ ነበር። የእስራኤል ጦር በበኩሉ ብዙ ሕዝብ በሚበዛባቸው አካባቢዎች የሚደረገውን ውጊያ የሰብአዊ እርዳታ ፋታ በሚል የእርዳታ ድርጅቶችን ምግብና ሌሎች ቁሳቁሶችን እንዲያደርሱ በሶስት የጋዛ አካባቢዎች የሚካሄደውን ውጊያ እንደሚያቆም ዛሬ አስታውቋል። የተኩስ አቆሞ የሚተገበረው አልመዋሊ ዲር አልና በአሳህ ና በጋዛ ከተማ ሲሆን በየቀኑ ከጠዋቱ አራት ሰዓት እስከ 11 ሰዓት የሚቆይ ይሆናል። የእስራኤል ጦር ስልታዊ ፋታ ሲል የጠራው ይህ ተኩስ ማቆም ውሳኔ እስራኤል በፍልስጤም ግዛት ውስጥ ያለውን ሰብአዊ ቀውስ እንድታቃልል ከፍተኛ ዓለም አቀፍ ግፊትን ተከትሎ ነው። ይህ ዶቼ ቬለ ነው። በግሪክ የተነሳው የሰደድ እሳት አደጋው እየጨመረ መምጣቱ ተገለጸ። አጃንስ ፍራንስ ፕሬስ እንደዘገበው ሁለተኛ ቀኑን የያዘው የግሪክ የሰደድ እሳት መኖሪያ ቤቶችን እያወደመና ሰዎችን እያፈናቀለ ቀጥሏል። ከባድ የሙቀት ማዕበል ያስከትለው ይህ የሰደድ እሳት በሀገሪቱ አምስት ዋና ዋና ቦታዎች ጉዳት እያደረሰ ነው። ቼክ ሪፐብሊክና ጣሊያንን ጨምሮ የአውሮፓ ሕብረት አባል ሀገራት አውሮፕላኖችንና የሳት የእሳት አደጋ ተከላካዮችን በመላክ ላይ ናቸው። አውሮፕላኖችና ሄሊኮፕተሮች ጎህ ሲቀድ በተለያዩ የሀገሪቱ ክፍሎች ስራቸውን የቀጠሉ ቢሆንም ከዋና ከተማው በስተምዕራብ በፔሎዝ አካባቢ እንዲሁም ኤቫና ና ኬትሪያ ደሴቶች ላይ ዛሬ እሁድ ማለዳ ላይ የእሳት ቃጠሎው ከፍተኛ ጉዳት ማድረሱ ተሰምቷል። እንደ ሀገሪቱ ባለስልጣናት ገለጻ 11 የግሪክ ክልሎች ከፍተኛ የእሳት አደጋ ስጋት የገጠማቸው ሲሆን በአቴንስ አቅራቢያ በምትገኘው አቪያስ ደሴት ላይ የእሳት ቃጠሎ በአንድ ምሽት ብቻ በርካታ ደኖች እና በሺዎች የሚቆጠሩ እንስሳትን አውድሟል። ግሪክ ለሳምንት ያህል በከፍተኛ ሙቀት ውስጥ የቆየች ሲሆን ቅዳሜ ዕለት በአንዳንድ አካባቢዎች ሙቀት መጠኑ 45 ዲግሪ ሴንቲግሬድ በመድረሱ የሰደድ እሳት እንዲነሳ ሆኗል። ባለፈው ወር በግሪክ አምስተኛ ትልቅ ደሴት ላይ በደረሰ የእሳት ቃጠሎ 4700 ሄክታር መሬት ወድሟል። ቀደም ብሎ በሐምሌ ወርም በቀርጤስ በተነሳ የሰደድ እሳት 5000 ሰዎች ቀያቸውን ለቀው እንዲወጡ አስገድዷል። በሀገሪቱ እጅግ አውዳሚ የሆነው የሰደድ እሳት የተከሰተው ደግሞ በጎርጎሪያኑ 2023 ዓ.ም ሲሆን በዚህ የእሳት ሰደድም ወደ 175000 ሄክታር የሚጠጋ መሬት ሲወድም 20 ሰዎች ሕይወታቸው አልፏል። ኢራን ሁለት በስደት ላይ ያለ የታጣቂ ቡድን አባላትን በሞት ቀጣች። ኢራን ለተቃዋሚው ሙጃሂዲን ይሰሩ ነበር ያለቻቸውን ሁለት ሰዎች በሞት መቅጣቷን ሚዛን የተባለው የፍትህ አካላት ይፋዊ የዜና አውታር ዛሬ ዘግቧል። እንደ ዘገባው መሀዲ ሀሲኒ እና ኢሳሀኒ የተባሉ ሁለት ግለሰቦች በግዞት ለሚገኘው ተቃዋሚ ቡድን ተልእኮ ተሰጥቷቸው በሲቪል መሠረተ ልማት ላይ ጥቃት በማድረስ ጥፋተኛ ሆነው ተገኝተዋል። እንደ ፍርድ ቤቱ በቴህራን የሚገኙ ቤቶችን የህዝብ ህንፃዎችንና የበጎ አድራጎት ተቋማትን ኢላማ በማድረግ በቤት ውስጥ የተሰሩ የፍንዳታ ቁሳቁሶችን በማምረትና በመጠቀማቸው ተፈርዶባቸዋል ሲል ጠቅላይ ፍርድ ቤት ገልጿል። ፍርድ ቤቱ እንደገለጸው ሁለቱ ሰዎች ከቤት ውስጥ ሆነው እንቅስቃሴያቸውን በመቅረስ ከቡድኑ ጋር ግንኙነት ላላቸው መገናኛ ብዙሃን ሰጥተዋል ብሏል። ይህም በፈጣሪ ላይ ጦርነት በማካሄድ በትጥቅ ማመፅና በብሔራዊ ደህንነት ላይ በማሴር ጥፋተኛ ሆነው ተገኝተዋል ሲል ፍርድ ቤቱ ገልጿል። ፍርደኞቹ በስደት የሚገኝ በኢራን በአሸባሪነት የተፈረጀ የግራ እስላማዊ ቡድን አባላት ሲሆኑ አሜሪካና አውሮፓ ይህንን ቡድን እስከ 2012 ዓ ም ድረስ በአሸባሪነት ፈርጀውት ቆይተዋል። የሰብአዊ መብት ተሟጋች ድርጅቶች እንደሚሉት ኢራን የሞት ቅጣት በማስፈጸም በዓለም ሁለተኛ ደረጃ ላይ ትገኛለች። ይህ ዶቸበለ ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹን ላስደምጣችሁ። የአልሸባብ ታጣቂዎች መሐስ የተባለች ቁልፍ ከተማ መቆጣጠራቸው ተሰማ። ታጣቂዎች ወደ ከተማዋ የገቡት የፌዴራልና የአካባቢው ወታደራዊ ኃይሎች መልቀቃቸውን ተከትሎ ነው። በጋዛ እየተባባሰ ያለውን ሰብአዊ ቀውስ ለማቃለል የመጀመሪያዎቹ የእርዳታ መኪኖች ፍልስጤም ግዛት መድረሳቸው ተገለጸ። እስራኤል የምግብ አቅርቦቱን ለማገዝ በአንዳንድ አካባቢዎች ጦርነቱን እንደምታቆም አስታውቃለች። በግሪክ ከባድ ሙቀት ያስከተለው የሰደድ እሳት አደጋ እየጨመረ መምጣቱ ተገለጸ። ሁለተኛ ቀኑን የያዘው ይህ ሰደድ እሳት መኖሪያ ቤቶችን እያወደመና ሰዎችን እያፈናቀለ መሆኑን ባለስልጣናቱ ገልጸዋል። ኢራን ሁለት በስደት ላይ ያሉ የታጣቂ ቡድን አባላትን በሞት ቀጣች። የሰብአዊ መብት ተሟጋሽ ድርጅቶች እንደሚሉት ኢራን የሞት ቅጣት በማስፈጸም ከዓለም ሁለተኛ ደረጃ ላይ ትገኛለች። ዜናው አበቃ።